በዩናይትድ ስቴትስ እና ተባባሪዎቿ የአየር ድብደባ እገዛ የሚደረግለት የኢራቅ ጦር የአምባር አውራጃ መዲና የሆነችው ራማዲን መቆጣጠሩ የተነገረው ባለፈው ሰኞ ነበር። የኢራቅ ጦር ገስግሶ እስኪደርስ ድረስ ካለፈው ግንቦት ጀምሮ የራማዲ ከተማ ራሱን እስላማዊ መንግሥት ብሎ በሚጠራው ጽንፈኛ ታጣቂ ቡድን ቁጥጥር ስር ነበረች። የኢራቅ ጦር በከተማይቱ ድል እንደተጎናፀፈ ከገለጠ ከቀናት በኋላ ግን ከተማይቱ ውስጥ ወደ ሰባት መቶ የሚጠጉ የአክራሪ ቡድኑ ታጣቂዎች ጥቃቶች መሸሸጋቸው ዛሬ ተዘግቧል። ራማዲን የተቆጣጠረው የኢራቅ ጦር ቃል አቀባይ ያህያ ረሱል ጦራቸው ከተማይቱን ብቻ ሳይሆን በአካባቢው የሚገኙ ቀበሌዎችንም መቆጣጠሩን ተናግረው ነበር። ናአም ለቀድ ተሐረረት መዲነት አልራማዲ። የኢራቅ ህዝብ ሆይ የጀግናው ሰራዊታችንን ድል እናበስርሃለን። ራማዲን ከእስላማዊ መንግሥት ጀሌዎች እጅ ተቆጣጥረን በዙሪያ የሚገኙ አካባቢዎችን አንድ በአንድ ነጻ አውጥተናል። የራማዴ ከተማ ነጻ ወጥታለች። የጦሩ የጸረ ሽብር ኃይል የኢራቅን ባንዲራ በመንግስት ህንጻዎች ላይ አውለብልቧል። ዛሬ የወጡ ዘገባዎች እንደሚጠቅሱት ከሆነ ግን ቁጥራቸው 700 የሚደርስ የጽንፈኛው ቡድን ታጣቂዎች በከተማይቱ እምብርትና ምስራቃዊ ቀበሌዎች ተሸሽጓል። አብዛኛው የአምባር አውራጃ የጽንፈኛ ቡድኑ ታጣቂዎች ከቀበሯቸው ፈንጂዎች መጽዳት እንደሚገባው የኢራቅ ጦር አስታውቋል። የኢራቅ ጦር የራማዲ ከተማን ሲቆጣጠር የመጀመሪያው ታላቅ ድል ተብሎለታል። በእርግጥ ጦሩ ወደ ከተማይቱ ሲዘልቅ ያለምንም ውጊያ እንደነበር ተዘግቧል። የራማዲ ፖሊስ አዛዥ ሌተናል ኮሎኔል ሐሚድ አደል ራሺድ ጦራቸው ራማዲ ከተማ ሲገባ እንዲህ ብለው ነበርን ሀይልዬን ተመ ወታደሮቻችን አሁን ቦታውን ሙሉ ለሙሉ ተቆጣጥሯል። የመንግሥት ሕንፃው ብቻ ከ100 እስከ 150 ሜትር ርቀት ላይ ነው የሚገኘው። እንደ ፈጣሪ ፈቃድ እሱም ቢሆን አሁን ነጻ ያወጣል። ይህ በእንዲህ እንዳለ ዩናይትድ ስቴትስና ተባባሪዎቿ ኢራቅና ሶሪያ ውስጥ የሚገኙ የጽንፈኛ ቡድኑ ይዞታዎች ላይ ዛሬ 28 ዙር የአየር ድብደባ ማከናወናቸው ተገልጧል። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ራማዲ ከተማን ለማረጋጋት በከፍተኛ ባለስልጣናት የሚመራ ኮሚቴ በአስቸኳይ እንዲቋቋም ትዕዛዝ አስተላልፏል። ሰላማዊ ሰዎች በሰላም ወደ የቤታቸው መመለስ እንዲችሉ በከተማይቱ ተቀብረው የሚገኙ ፈንጂዎችም በፍጥነት እንዲወገዱ አሳስቧል። የተባበሩት መንግሥታት ድርጅት ለከተማይቱ የመልሶ ግንባታ መንደርደሪያ 20 ሚሊዮን ዶላር ያስፈልጋል ብሏል። ራማዲ ከተማ በጽንፈኛው ታጣቂ ቡድንና በዩናይትድ ስቴትስ የአየር ጥቃት በከፍተኛ ደረጃ መጎዳቷ ተዘግቧል። የኢራቅ የንግድ ሚኒስቴር መስሪያ ቤት ወደ ራማዲ ከተማ ለድንገተኛ ጊዜ የሚሆን የምግብ እርዳታ ለማቅረብ በዝግጅት ላይ እንደነበረም ተነግሯል።